የትግራይ ክልል ጤና ቢሮ በአንድ ወር ጊዜ ውስጥ በኮሌራ በሽታ የሰባት ሰዎች ህይወት ማለፉን አስታወቀ። በጤና ቢሮ የህብረተሰብ ጤና እንክብካቤ አስተባባሪ አቶ መብራቶም ሀፍተ ለአሜሪካ ድምጽ በሰጡት ቃል በሽታው በክልሉ በፍጥነት እየተዛመተ እንደሚገኝ ገልጸው ካለፈው ሐምሌ ወር ጀምሮ እስካሁን በ25 ወረዳዎች መታየቱን ተናግረዋል። የበሽታው መዛመት ለመግታት ጥረት እያደረገ መሆኑን ጤና ቢሮ ገልጾ፣ ሁኔታው ግን ከአቅም በላይ እየሆነ በመምጣቱ ክልሉ የፌዴራሉ መንግስት እገዛ መጠየቁንም አስተባባሪው አመልክተዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው። የትግራይ ክልል ጤና ቢሮ ካለፈው ወር ሐምሌ 18 ቀን 2016 ዓ.ም ጀምሮ በክልሉ የኮሌራ በሽታ መታየቱንና በአንድ ወር ጊዜ ውስጥ በርካታ አካባቢዎችን ማዳረሱን አስታውቋል። በጤና ቢሮው የሕብረተሰብ ጤና እንክብካቤ አስተባባሪ አቶ መብራቶም ሀብተ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የመጀመሪያው ታማሚ ከአንድ ወር በፊት በሰሜን ምዕራብ ዞን በአስገደ ወረዳ ውስጥ መገኘቱን ተከትሎ የመከላከል ስራዎች እየተከናወኑ ቢሆንም በሽታው ግን በፍጥነት እየተዛመተ ይገኛል ብለዋል። ሪፖርት ዝገበራ ወረዳታት ካብ ሓንቲ ዝነበረት በሽታው አስገደ በሚባለው ወረዳ ውስጥ ጀምሮ አሁን ላይ በ25 ወረዳዎች ስለመታየቱ ሪፖርት ተደርጎልናል ቀድሞ መታየት የጀመረው በወረዳው በማዕድን ማውጣት ሥራ ላይ በተሰማሩት ሰዎች ላይ ነበር እዚያ የነበሩት ሰዎች ወደ ሌሎች አካባቢዎች ሲንቀሳቀሱ በሽታው ሊስፋፋ ችሏል እስካሁን በተደረገው ምርመራ 249 ሰዎች በበሽታው ሲያዙ ከእነዚህም ውስጥ ሰባቱ ሞተዋል በሽታው በብዛት እየተስፋፋ ያለው በርካታ ተፈናቃዮች በሚገኙበት በሰሜን ምዕራብ ዞን መሆኑን የገለጹት አቶ መብርሃቶም የበሽታውን የመዛመት ፍጥነት ሲናገሩም በ24 ሰዓት ውስጥ 28 ሰዎች መያዛቸውን መዝግበናል ብለዋል። በተፈናቃዮች መጠለያ ውስጥም በበሽታው እንደተያዙ የተጠረጠሩ ሰዎች መገኘታቸውን ጠቅሰው፣ ይህ ደግሞ ችግሩን አሳሳቢ ያደርገዋል ይላሉ። አብ ከቢድ ሓደጋ ኢና ዘለና ንምንታይ ሰና ገበርቲ ሰናያትውን ከባድ ስጋት ነው ያለብን ምክንያቱም የረዴት ድርጅቶች ገንዘብ የለንም ለቀን ወጥተናል እያሉ በመጠለያ ጣቢያዎቹ ያሉትን የመጸዳጃ ቤቶች በጊዜ ከማስመጠጥና የመጠጥ ውሃውንም ከማከም አኳያ ትልቅ ክፍተት አለ። ይህ ችግር በጊዜ ካልተፈታ በመጠለያ ጣቢያዎቹ አንድ ላይ ተሰባስበው የሚኖሩት ተፈናቃዮች በበሽታው ሊጠቁ ይችላሉ ብለን በእጅጉ እንሰጋለን። የትግራይ ክልል የጤና ሥርዓትና መሠረተ ልማት በሰሜን ኢትዮጵያው ጦርነት ከባድ ጉዳት ስለደረሰበት አሁን በፍጥነት እየተዛመተ ያለውን የኮሌራ በሽታ ለመከላከል አስቸጋሪ አድርጎታል ብለዋል አስተባባሪው። ከጦርነቱ በፊት በወረዳዎችና በቀበሌዎች ደረጃ በነበሩ የጤና ኬላዎች የሕክምና አገልግሎት መስጠት የተለመደ እንደነበረ ኃላፊው ጠቅሰው፣ አሁን ግን ይህን ማድረግ እንደማይቻል ተናግረዋል። ሆኖም የክልሉ ጤና ቢሮ ያለውን አቅም ተጠቅሞ ችግሩ በታየባቸው ወረዳዎች ባለሙያዎችን በማሰማራት በሽታውን ለመከላከል ጥረት እያደረገ እንደሆነ አቶ መብርሃቶም ሀፍተ ገልጸዋል። ከበሽታው የመዛመት ፍጥነት አኳያም ከዚህ በላይ በርከት ያለ የሰው ኃይልና የሕክምና ቁሳቁስ በማሰማራት የበሽታውን መስፋፋት የመግታትና የመከላከል ሥራዎችን ማከናወን ይጠበቅብናል ይላሉ። ይህን ለማድረግ ግን የክልሉ ጤና ቢሮ የአቅም ውስንነት አለበት የሚሉት አስተባባሪው የፌዴራሉ መንግስት እገዛ እንዲያደርግ መጠየቁንም ገልጸዋል። ኢትዮጵያ ህብረተሰብ ጤና ኢንስቲትዩት እናተዘራረብና ይና ዘለና ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋራ እየተነጋገርን ነው። በሽታውን ለመከላከል የህክምና ግብአትና ክትባት እንደምንፈልግ ጠይቀናቸዋል። እነርሱም እንደሚያግዙን ቃል ገብተዋል። ነገር ግን ከሌሎች ለጋሽ ድርጅቶች እየጠየቁ እንደሚሰጡን ነው የተናገሩት። ከዚህ የተነሳ እርዳታው ቶሎ ሊደርስልን አልቻለም። በሽታው በፍጥነት እየተዛመተ ነው። ሆኖም እስካሁን ከፌዴራል መንግስት በኩል የመጣው የህክምና ግብአት እዚህ ግባ የሚባል አይደለም። ጥያቄያችን ፈጣን ምላሽ አላገኘም። ስለ ጉዳዩ የተጠየቁት የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተር ዶክተር መሳይ ኃይሉ በበኩላቸው በአጭር የጽሑፍ መልእክት በሰጡት አስተያየት ለትግራይ ክልል እገዛና ምላሽ እየተሰጠ ነው ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ